አቶ ዛዲቅ ገና በአፍላ ወጣት የዕድሜ ዘመናቸው ህወሀትን በአባልነት ከተቀላቀሉ ጀምሮ ከራያ ህዝብ ውስጥ በመውጣታቸው ምክንያት በጥርጣሬ መታየትና ማግለልን ጨምሮ ነጻ የውጭ የትምህርት እድሎች ክልከላና ልዩ ልዩ አድሎና ተጽዕኖ በከፍተኛ የድርጅቱ አመራር በኩል ይፈጽምባቸው እንደነበር ነው በተለይ ለዲደብሊው የገለጹት። ያም ቢሆን ከህወሀት አመራሮች ይልቅ የሌሎች የግንባር ፓርቲው አባላት ድጋፍና አገዛ ስላልተለያቸው በልዩ ልዩ የከፍተኛ መንግስት ሹመቶች እየታጩ አገራቸውን ማገልገላቸውንም ይናገራሉ። ጸረ ሕዝብ እና ጸረ ለውጥ ሲሉ የገለጹት ሕዝባዊ ወያኔ ሓርነት ትግራይ በመላው ኢትዮጵያ ከመጣው ለውጥ ጋር አብሮ ለመሄድ አለመፍቀዱ ይልቁንም ለውጡን ለማደናቀፍ በተቃራኒ አቅጣጫ በጥፋት ጎዳና መጓዙ ድርጅቱን ለመሰናበት ቀዳሚው ምክንያት እንደሆናቸውም ተናግረዋል። ከገባሁበት ቀን ጀምሮ በድሮች ደርሶብኛልና፣ ዞሮ ዞሮ ታብዬ መቀየር እችላለሁ የሆነ ነው ትግል ያደረግኩ የቆየሁት እንደገና ደግሞ አግኝታውን አብሮ ተግባራዊ እንዲሆኑ በመንቀሳቀስ ዚ ቀደማ ቀድም የመጨረሱ ጀምር ጥቅቤት ላይ ለጉት ይችላል የሚለው እምነቴ መሰረት ላይ ሆነ የህወሓት ከፍተኛ ባለስልጣን የነበሩት አቶ ዛዲግ በሀገሪቱ የፖለቲካ እስረኞች አሉ የሚል እውቅና መስጠታቸው ከድርጅቱ ጋር ይበልጥ ሆድና ጀርባ ቢያደርጋቸውም በሂደት የህሊና እስረኞች የመፈታታቸው ጉዳይ ግን የማይቀር ሆኗል ይላሉ። ለውጡ የትግራይ ማህበረሰብንም ሆነ መላውን የኢትዮጵያ ህዝብ የሚጠቅም ቢሆንም አንዳንድ የህወሓት አባላት ለውጡን ለማሳካት የተካሄደውን የእስረኞች ፍቺ በ በጎ ጎኑ ሲመለከቱት መላው አገሪቱን ወደ ትልቅ እስር ቤት እየቀየሯት የነበሩ ጥቅማቸው የተነካባቸው አብዛኛዎቹ ከፍተኛ አመራሮች ግን ቁጭትና ብስጭት ውስጥ ገብተው እንደነበርም ነው የገለጹልን። በፖሊስና ደህንነት መዋቅር ውስጥ በዜጎች ላይ ከፍተኛ የሰብአዊ መብት ጥሰት እንደሚፈጸም ያወቁት በእስር ላይ የነበረ የቅርብ ጓደኛቸው ሲፈታ የአካል ጉዳት ደርሶበት በማየታቸው መሆኑን የሚናገሩት አቶ ዛዲክ ከዛን ጊዜ ጀምሮ በተለይም በርካታ ዜጎች ለስቃይ ለሰቆቃና አካል ጉዳት ተዳርገውበታል የሚባለው የማዕከላዊ ምርመራ ጤና እስር ቤት እንዲዘጋ በተደረገው ጥረት ለውጡን ከሚደግፉ ወገኖች ጋር የበኩላቸውን ሚና ማበረከታቸውን ይናገራሉ። በነበረው የለውጥ ጅማሮም በወቅቱ የፖለቲካ እስረኞች በአገሪቱ መኖራቸውን እውቅና በመስጠት እንዲፈቱ የተላለፈውን ውሳኔ ተከትሎ በቀድሞ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ጽህፈት ቤት ድረገጽ ገጽ ላይ ይኸው ጉዳይ ይፋ መደረጉም ከህወሓት የበላይ አመራሮች ጋር የነበራቸውን ቅራኔ ይበልጥ እንዳካረረውና ዘለፋና ዘለፋ ዛቻውም ተባብሶ መቀጠሉን አቶ ዛዴግ ያስታውሳሉ። ለምሳሌ ሰዎች እንደሚገረፉ አላውቅም ነበረ። የቅርብ የምለው ሰው ታስሮ ስወጣ ይሄ ድርጊት ተፈጽሞበት ሲያሳይ ፊዚካሊ የተመጣውን ጠባሳውን ከባድ ስልሳይ ነው በማዘን የተሰበረው እና ከዚህ ሁሉ በፊት ደግሞ እስረኛ መፍታት ሂደት ላይ የኢትዮጵያ ልክ አመራሮች እስረኛ መፍታትን አልፈለጉም ነበር ላይ ኔጋ ደውሎ ስ የሰብሰበውም የንጓድትም የሰደሙ አምራቤት ኢንሄረንት የተሰኛ ፍሳትን ያልፈልጉ ነበር እና ምን ያክል ክፋት እንዳለ ሰዎች ሲፈታ የሚያመው አመራር ሰዎች ሲፈቱ ሀዘን ቤት የሚቀመጥ አመራር ነው የተፈጠረው። ለዚህ አይነተኛ የሚያጫወቱ ሰዎችን ደግሞ ማሳደድ፣ ማሸማቀቅ፣ ስም አጥፋት ብሎም በጥይት ነው የምናናገር እያሉ የሚዜቱ ሰዎች ናቸውና ሰዎችን አድርግ ያለው ያን አድርግ ያለው ማለት ግብዝነት ነው የሚሆነው። በግሌም እንደዚህ አይነት ክሬዲት ሽሚያ ውስጥ መግባት አልፈልግም። ዋናው ጉዳይ ማዕከላዊ የሚባለው ነገር ተዘግቶ የመከራና የተቆጣ ማዕከል የሆነው ምዕራፍ ዘግተን አዲስ ምዕራፍ መከፈቱ ነው። ጮቤ የሚያስረግጠን በመዘጋቱ ሂደት ውስጥ የየራሳችን አስተዋጽኦ ያደረግን ግለሰቦች እንኖራለን። አሁን ጊዜው የታሪክ ሽሚያ የምናደርግበት ጊዜ አይደለም። የለውጥ ወደ ውሳኔ ምዕራፍ ለማሸጋገር በጋራ የሚተጋጠጥ ጊዜ ነው እና ዞሮ ዞሮ ግን አስተዋጽኦ አጀበታለሁ። በዚህ ሂደት ውስጥ አስተዋጽኦ በማድረግ ግን ከፍተኛ እንግልት፣ ወከባ፣ ስም ማጥፋት፣ ዛቻ ደርሶብኛል። ማዕከላዊ ብቻ ሳይሆን እስረኞች በማስፈታት ሂደትም ላይ ማለት ነው። መጀመሪያ ፖለቲካ ስርምጫ አለ የሚለውን ሁለተኛ በዛ መሰረት እንዲፈት የማለበት ሱ የራሳችን አስተዋጽ ያለን ግለሰቦች ይኖራለን። የራያን ህዝብ የማንነት ጥያቄ በተመለከተም ያለ ፈቃዱ ወደ ትግራይ በመካለሉ ምክንያት በሚያቀርበው ህጋዊና ሰላማዊ ተቃውሞ እስካሁን የሚሰጠው ምላሽ ጥይት ነው ያሉት አቶ ዛዲግ ከህወሀት ለመልቀቅ ሌላው ምክንያታቸው ይኸው በማህበረሰቡ ላይ የሚፈጸመው መቆሚያ ያጣው ግድያ፣ እስር፣ አፈናና እንግልት እንዲሁም ሰቆቃ መሆኑንም ገልጸውልናል። የትግራይ ክልል መስተዳደር የራያ ች ውድድር ለአመታት ምላሽ አጣ። የመልካም አስተዳደር እጦት እንጂ የማንነት ጥያቄ አይደለም ሲል በተደጋጋሚ የሰጠውን ምላሽም ሐሰት ነው በማለት አጣጥለውታል። በህገ መንግስት መሰረት አንድ አካባቢ ውስጥ ከሚኖር ህዝብ ውስጥ አምስት ፐርሰንቱ የማንነት ጥያቄ ሲያነሳ የማንነት ጥያቄ ያለው ይባላል። ከዚያ ሁኔታዎች ተመቻችተው ወደ ሪፈረንደም ይገባዋል። የራያ ህዝብ ከሀያ ሰባት ሺህ በላይ የሚሆን የአካባቢ ነዋሪ ፒቲሽን ፈርሞ ወደ ትግራይ ክልል ምክር ቤት ገብቷል። ይሄ ደግሞ ወደ ስምንት ፐርሰንት ገደማ ይሆናል። ከህዝቡ ውስጥ ስምንት ፐርሰንት ገደማ ነው። ስለዚህ በህገ መንግስቱ መሰረትም የማንነት ጥያቄ አለ። ምክንያቱም አምስት ፐርሰንት ሳይሆን ስምንት ፐርሰንት፣ እንዲሁም በሶስት ፐርሰንት አጋጫ ያሉ ህዝ የማንነት ጥያቄ ያቀርቧል። ይሄ ህገ መንግስቱን ያሟላል። ከዛ ውጭ ደግሞ ሰዎች የማንነት ጥያቄ አቅርበዋል ብቻ ሳይሆን ለዛ መሞት፣ መታሰር፣ መፈናቀል ጀምሯል። በጣም መራራ ትግሬ የሚደረገበት ያሉ ጉዳይ ነው እና አሁንም ትልፍ ሁኔታውን እየካደ ሌላው ቢቀር መልካም ጉርብትና እንኳን የሚያስቀር እኩይ ድርጊት ከሚፈጽም ችግር የለበትም። ህዝብ እስከፈለገ ድረስ ሪፈረንደም ማድረግ ነው። በተመሳሳይ ዜና በኢትዮጵያ የውጭ ጉዳይ ሚኒስቴር የሱዳን ዴስክ ከፍተኛ ኤክስፐርት የሆኑት እና ለአራት ዓመታት በኬንያ በዲፕሎማትነት ያገለገሉት የራያ አካባቢ ተወላጅና የህዋት አባል አቶ አንዳርጉያሱ በርሄ ህወሀት በራያ ህዝብ ላይ ይፈጽመዋል ያሉትን ኢሰባዊ ድርጊት በመቃወም ራሳቸውን ከህወሀት አባልነት ማግለላቸው ታውቋል። አቶ ዛዲግ አብርሃ በበኩላቸው በአሁኑ ወቅት እሳቸውን ጨምሮ ከሰባት የሚበልጡ የራያ አካባቢ ተወላጅ የህወሀት አባላት በድርጅት ውስጥ በሚፈጸምባቸው መድሎና መገለል፣ በራያ ህዝብ ላይ ይፈጸማል ባሉት ግፍና አፈና እንዲሁም ህወሀት ሀገራዊ ለውጡን ለማደናቀፍ ይጥራል በሚል ተቃውሞ ከድርጅት አባልነት በፈቃደኝነት የለቀቁ መሆናቸውን ከተለያዩ መረጃዎች ለማረጋገጥ ችያለሁ ነው ያሉት።